ጋቢና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። T.J. take back the one and 2. one love. for ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን። ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ አርብ የቀን ጠዴ ጋቢና ቪኦኤ ፕሮግራማችን ተጀምሯል። ማስተናገዳችሁ ዲጄ ፋት ነኝ። እንግዲህ በዛሬው ፕሮግራም ላይ በጣም ምርጥ የተወደዱ አሪፍ አሪፍ ልጆች እንጭኛለሁ ሲል አስተዋውቃችሁ፣ እኔ ሁሌም ለወጣቶች የምለው ለምትሰሩት እንጂ መሆን ለምትፈልጉት አትጨነቁ ነው። ባለፈው ሮብ ላይ ፕሬዚደንት ኦባማ ከአንድ ሺህ ወደ አንድ ሺህ የሆኑ አፍሪካ መሪዎች የተናገሩትን ነበር ያስደመጥኳችሁ። ከመሪዎቹ መካከል እስቲ ግሩም ስለ ኢትዮጵያ ምን ይላል? ግሩም ሀገሪቷ ተስፋ አላት ከስር ይሰመርበት ብሏል። ግሩም አስምሩበት፣ እናንተም ከስር ይህ አንዱ ተሳታፊ መሪ የነበረው ግሩም ነበረ። ፊልም ይሰራል። ታሪክ በፊልም ይናገራል። ሌላም ደግሞ አለ፣ አብርሃም እንድሪያስ ይባላል። በግሩፕ ያሉ ሰዎች በአንድ ጊዜ አይቀየሩ። ለውጥ የሚመጣው በግለሰብ ደረጃ ነው። ያን ለውጥ የሚፈጥረው በግለሰብ ደረጃ ያለ ሰው ነው እና ዓለም ላይ የመጡ የቴክኖሎጂውም ትልልቅ ለውጦች የምትላቸው በግለሰብ ደረጃ ተጀምረው ከዛ በኋላ እየሰፉ እያደጉ የመጡ ነገሮች ናቸው። ፕሬዝዳንት ኦባማ ከተናገሩ በኋላ ደግሞ ዞር ዞር ስንል ከአፍሪካ ተሰባስበው አንድ በጣም ምርጥ የሆነ ብራንድ ኒው ዴይ የተሰኘ ሙዚቃ የሰሩ ልጆችን ማገናኘት አግኝተን ነበረ። It's a brand new day, new day. እኔም እንግዲህ ያው ስራዬ ነውና ማቀናበር የሆነ የኦባማን ድምፅ የሙዚቃዎች ድምፅ ምናምን አድርጌ ማይ ፕሬዚደንት ኢዝ ብላክ የሚሰኘውን የያንግ ጂዚ ከጄዚ ጋር ሙዚቃ አድርጌ ደግሞ የሚቀጥለው ሙዚቃ በማስደመጥ ፕሮግራም እንጀምራለሁ። አብራችሁን ቆዩ። አስተያየቶቻችሁን በቪኦ አማሪክ ላይ አቅርቡልን። ዲጄ ፋት ነኝ። የምታደምጡት ጋቢና ቪኦን ነው። ማይ ፕሬዚደንት ኢዝ ብላክ ይቀጥላል። People of every race and every walk of life, the world thanks you for sharing Nelson Mandela with us. His struggle was your struggle. His triumph was your triumph. From Central Africa, the North and the Southwest and East. Oh, my president is black. In fact, he's half white. So even in the racist mind, he's half white. Right. If you got a racist mind, you be a My president is black, but his house is all white. Hey. Woo. This is a DJ Fatso exclusive. DJ Fat, Fatso. It's a new day. DC mix. Yeah. yeah. My president is black, my main bag too. And I'll be goddamn if my diamonds ain't blue. My money's dark green and my force is light gray. And I'm headed for DC. Anybody feel me? My president is black, my main bag too. And I'll be goddamn if my diamonds ain't blue. My money's dark green and my force is light gray. And I'm headed for DC. Anybody feel me? My president is black. He's half white, so even in a racist mind, he's half right. <laughs> if you have a racist mind, you be alright. The president is black, but his house is all white. Rosa Parks sat so Martin Luther could walk. Martin Luther walked so Barack Obama could run. Barack Obama ran so all the children could fly. So I'ma spread my wings. You can beat me in the sky. I already got my. Already got my own shoes. I was a of rock Imagine what I'm gonna do. Hello, Miss America. Hey, pretty lady. Red, white, and blue flag. Wave for me, baby. Never thought I'd say this shit. Baby, I'm good. You can keep your puss I don't want no more push. No more war. No more crack. No more white lies. The president is black. The president is black. My bad too. And I'll be goddamn if my diamonds ain't. blue my money's dark green and my Porsche's light gray. And I'm in for D.C. Anybody feel me? My president is black, my made back too, and I'll be goddamn if my diamonds ain't blue. My money's dark green and my Porsche's light gray. And I'm headed for D.C. Anybody feel me? My president is black, yeah. my Lambo's blue, and I'll be goddamn if my ribs ain't my ribs too. Ain't it. mama ain't at it. home, my daddy's still in jail. to make a. My black, my lambo's blue And I be goddamn if my rims ain't My money's like green and my joint's like gray They love like Steve White, now how much a Today was a good day, hope I had me a great night I don't know what you're fishing for, catch your great white. Me, I see great white, as killer whale I cannot believe this, who knew it came in bail? Who knew it came in jail? Who knew it came in prison? You got opinions Does that make you a politician. Bush robbed all of us. Would that make him a criminal? And then he cheated in Florida. Would that make him a seminole? I say, and I quote, we need a miracle. And I say, a miracle, cause this shit is hysterical. By my nephews and nieces, I will email Jesus. Tell him forward to Moses and CCI. Mr. Soul Survivor. Does that make me a convict? Be all you can be. Now, don't that sound like some dumb shit? Nigga boo. It's really a death stone That's word of my nigga clue yeah. Can ማይ ፕሬዚደንት እስ ብላክ ይህ ዜማ የተቀነቀነው እንግዲህ ኦባማ ወደ ስልጣን በሚወዳደርበት ጊዜ በጣም ብዙ ብዙ የዓለም አርቲስቶች ለኦባማ ሙዚቃ እየሰሩ ነበረ። ይህም ደግሞ አንዱ ሙዚቃ ነበረ። አሁን ደግሞ ወደዚህ አምጥተን ኦባማ ባለፈው ሳምንት ከ ወደ አንድ ሺህ የሚሆኑ አፍሪካን መሪዎችን ወጣቶችን አምጥቶ እዚህ ለስድስት ሳምንታት በመሪነት እና በተለያዩ በያሉበት ፊልድ አሰልጥኗቸው ባለፈው ረቡዕ እራሱ በሌለበት ንግግር አድርጎ ጥያቄ ጠይቋቸው አበረታቷቸው፣ አነሳስቷቸው ወደ ሀገራቸው እየተመለሱ ነው። እስቲ ከነዚህ ከኢትዮጵያ ሀምሳ አንድ ሰዎች መጥተው ነበረ። ከእነሱ መካከል እኔና ሀይኖክ ዞር ዞር ብለን ያናገርናቸው አሉ። እስቲ ሁለቱን እናስደምጣቸውና ደግሞ ተመልሰን ሙዚቃ እንጋብዛለን። ከዛ ደግሞ ይመጣሉ፣ ከዛ ሙዚቃ እንጋብዛለን። ዛሬ በቃ ሞቅ ደመቅ እያ አንድ ያስተዋልኩት ነገር ምንድን ነው እዚህም በነበረን ስድስት ሳምንት ቆይታ እንደ ሁሉን ነገር ከአሜሪካ ለመማር አይደለም ማለት እንዴት እንደሚሰሩ፣ ያለባቸውን ችግር እንዴት ለመቅረፍ እንዴት ነው ሶሉሽን የሚያመጡት የሚለውን በጣም አይተናል። በዚህ ዳዝ ምን የምን ያየነውን ነገር ሁሉ ወይም አሜሪካ የምትሰራውን ነገር ሁሉ ወደ ሀገራችን ይዘን ሄደን እኛ እዛ እንቀበለዋለን ወይም እዛ አፕላይ እናደርገዋለን ማለት አይደለም። ለአሜሪካ የሰራ ለኢትዮጵያ ይሰራል ማለት አይደለም። ችግሮች አሉ። አዎ አሉ። የትም ሀገር አለ። አሜሪካንም ሀገር በጣም ብዙ ችግር እንዳለ በዚህ ስት ሳምንት ውስጥ አይቻለሁ። ያ ነው ሊደርሺፕ ማለት እሱ እኮ ነው ያሉትን ችግሮች ለመቅረፍ እንዴት ነው አዲስ ሀሳብ እንዴት ነው የምናመነጨው፣ ሶሉሽኑ ደግሞ ወይም የምናፈልቀው መፍትሄ ካለው ነባራዊ ሁኔታ ጋር ይሄዳሉ ወይ? መፍትሄ ሁሉ ለሁሉም ሀገር መፍትሄ ሊሆን አይችልም። ለኢትዮጵያ መፍትሄ የሆነ ለሌላ አፍሪካ ሀገር መፍትሄ ይሆናል ማለት አይደለም ግን ከራሳችን ሶሻል ስትራክቸር አንጻር ከራሳችን ሲስተም አንጻር ከራሳችን ካልቸር አንጻር እንዴት ነው ሶሉሽኑ፣ ምን ያህል ይመሳሰላል፣ ምን ያህል መፍትሄ ሊሆን ይችላል፣ ካለው ነባራዊ ሁኔታ ጋር አያይዘ ነው መስራት የምንችለው። ትልቅ ኃላፊነት አለብን። ግን ኃላፊነት ያለብን እዚህ መተን የሰለጠን ነው ነገር እንዲሄን ያህል አዲስ እውቀት ጨምሮልን አይደለም በስድስት ሳምንት ውስጥ ከዚህ በፊት አይተን የማናውቀው አዲስ ተአምር ተገልጾልን አይደለም፣ አይደለም። ጀስት ሌሎች ሰዎች እንዴት ነው የሚሰሩት፣ ሌላ አለም እንዴት ነው ነገሮችን የሚያየው፣ እንዴት ነው ሶሉሽን የሚፈጥሩት የሚለውን ከሌላ ፖይንት ኦፍ ቪው እንድናይ አድርጎናል። ሳምሃው በዩናይት ስቴትስ ቆይታሽ በአጠቃላይ እንዴት ነበር? በጣም ቆንጆ ነበር። አንዳንድ ነገሮች የመጀመሪያ ጊዜ ነው ወደ አሜሪካ ስመጣ እና ከተለያየ ከሚዲያም ከምንም ከማየው ነገር የፈጠርኩት ምስል ነበረ፣ ግን የሄድኩበት አካባቢ ይመስለኛል በተለይም ኖርት ካሮላይና ሰዎች በጣም ስለኛ ለማወቅ ጉጉት አላቸው። መንገድ ላይ ስትሄድ ሁሉም ሰው ሰላምተኛ ነው፣ ሰላም ይለኋል። ሰዎች ይሄ እኛ የምናስበው የእኛ ባህል እዚህ የሌለ ባህል ብለን እናስበው ነው ግን እንግዲህ ልክ እንደ ኢትዮጵያ ይህም ሀገር ትልቅ ሀገር፣ እንደገና ብዙ አይነት ሰውም ያለበት ሀገር ስለሆነ ያንን በማየቴ ደስ ብሎኛል። አካባቢውም ቆንጆ ነበር፣ ተራራ፣ ዛፍ ምናምን። ስለዚህ አገር ቤት አገር ቤት ነው የሚመስል የነበረው እና ደስ ብሎኛል ወድጀዋለሁ። being watched uh, with uh, a lot of Ethiopians and you know who, who people know uh, in uh, in Ethiopia from Sudan Muhammad Wardi. <laughs> Ah, Ali Hassan Kubani you know okay Do you guys know this song sukar sukar sukar <laughs> Suka, sukar, sukar. hello world sukar. Suka, sukar sukar sukar hello am now sukar Thank you so much guys this was so much fun <laughs> SHUT ተመልሻለሁ። ዲጄ ፋትሶ ነኝ የማስተናግዳችሁ። የምታደምጡት ከዋሽንግተን ዲሲ ከስቱዲዮ 14 ሞክቪል ፕሮዲሰር ነው እና ደግሞ ጀስትን ኢንጂነር ነው። እኔ ደግሞ ዲጄ ፋትሶ ነኝ። ምርጥ ምርጡን እያዘጋጀን ወደ እናንተ እናደርሳለን። እንዳልኳችሁ ያለ ማንዴላ ዋሽንግተን ፌሎሽፕ ባይዘዌ ማንዴላ ዋሽንግተን ፌሎሽፕ 2017 ብላችሁ ሙሉ ያላችሁን ሀሳብ ያላችሁን የምትሰሩትን ስራ ብትሞሉ ለሚቀጥለው አመት አሸናፊ የሆናችሁ ወደዚህ ሀገር መታችሁ፣ አሁን የምና እንደምጣቸው ልጆች እያገኙትን እድል ልታገኙ ትችላላችሁ። ማንዴላ ዋሽንግተን ፌሎሺፕ ወይም ያለ ይባላል ያንግ አፍሪካን ሊደርሽፕ ኢኒሽቲቭስ ስለ እነሱ ነው የምናወረው። ከእነሱ ጋር ያደረገነውን ኢንተርቪው ነው የምጋብዛችሁ። በመሀል በመሀል ላይ ደግሞ የሚያነሳሳ ሙዚቃ አይዟችሁ፣ በርቱ፣ ወደፊት ግፉበት የሚል ሙዚቃ አስተምጣቸዋለሁ። ዲጄ ፋልቱ ነኝ። እስቲ ደግሞ ሌላ ሁለት ልጆች አናገረን ነበረ፣ እነሱ እናድምጥ لا أنا ما لك ما أقول لك أنا أقول لك أنا أقول لك أنا أقول ትምህርቱ በተግባር የተደጋፈ መሆን ይግልበት። በተግባር የተደጋፈ ሆኑ ደግሞ የሚሰጠው ትምህርት ሀገር ውጡን የሚያነሰ ልጆችን በስነ ምግባር የሚያሳድግ መብታቸውን እንዲጠይቁ ግዴታ ሰሆኑ እንደሆነ ደግሞ እንዲያውቁ የሚያደርግ ትክክለኛ ትምህርት ከቤተሰብና በትምህርት ቤት ውስጥ ሁሉም በብሔር፣ በሃይማኖት፣ በጎሳ ያለውን አሁን የሚታየውን ክፍፍል

የሚደረግበት ሁኔታ ማመቻቸት አስፈልገን ይህ ደግሞ የሁላት ስም ኃላፊነት ነው። አሁን የምንድናታ ብዙ በጠየቀ ቀድሜ የሚነገሩ ስሜ ነው። ከስሜ ቀጥሎ ደግሞ የኢትዮጵያዊነት ነው። ከዚህ ውጭ ሌላው ነው ብዙ ማስፈለጊ ነገር አለ። በዚህ መርሃ ግብር የምትሳተፉ ወጣቶች አገር ቤት ላሉት ቀሪ ወጣቶች ልምዳቸውን የምታካፍሉበት መድረክ የሚያመቻችላችሁ አካል አለ ወይ? በእነሱ ብቻ የሚያበቃ ነው ወይ ብሏል። ይህንን እንግዲህ ወደ አንች ልምጣ። ተስፋ ሀገር ቤት የሚያመቻችላቸው አካል አለ ወይ? ይሄ ፌሎሽፕ በአፍሪካ መንግስታት የተቋቋመ አይደለም፣ በአሜሪካ መንግስት የተቋቋመ ነው። ሶ አንድ ኢንስቲትዩሽን ወይም አንድ ተቋም እራሱን የቻለ ይህንን ፋሲሊቴት የሚያደርግ ነገር የለም። ኢትዮጵያ ውስጥ ግን ከዚህ በኋላ ላሉት ለሚለው አንደኛ በዚህ ፌሎሽፕ ላይ እንዲሳተፉ አፕላይ ማድረግ ይችላሉ። ግን ከዛ ባለፈ የሪጅናል ሴንተሮች አሉ። ለምሳሌ ለምስራቅ አፍሪካ ናይሮቢ ያለ፣ ለምዕራብ አፍሪካ ዳካር፣ ፕሪቶሪያ በየበር የሪጅኖቹ አሉ። እሱ ላይ መሳተፍ ይችላሉ። እነዚህ ደግሞ በጣም ያመቻቻሉ ኔትወርኩ ለመፍጠር ከዚህ በኋላ ያንግ ሊደርስ እንዴት ነው ተገናኝተው አዲስ ሀሳብ ማፍለቅ የሚችሉት የሚለውን ግን በሀገር ደረጃ አለ ወይ የሚለው፣ አምናሹር ግን እራሳችን መፍጠር እንችላለን። ዳስዋጥ አሁን እኛም እየተነጋገርን የነበረው ያሰብነው ነገር እሱ ነው። ዝም ብሎ አንድ ኢንተርኔት ላይ ተገናኝተን ወይ ኦንላይን ላይ ተገናኝተን የምናደርገው ስራ ሳይሆን ራሳችን ግሩፕ ፈጥረን፣ ከዚህ በኋላ ያሉትስ እንዴት ነው መሳተፍ የሚችሉት? እኛስ እንዴት ነው አዳዲስ ሀሳቦችን ማፍለቅ? ምንች ነው ጥሩ ነገሩ ምንድን ነው? እዚህ ፕሮግራም ላይ አንዱ አድቫንቴጅ በተለይ ቢዝነስ ላይ ለሚሰሩ ሰዎች አዲስ ሀሳቦች የሚሰሩ ከሆነ ፈንድ ያገኛሉ። በግሩፕ ሆነው አንዱ ጥሩ ቢዝነስ ፕሮፖዛል ካዘጋጁ በጣም የብዙ ሺህ ዶላር ግራንት ማግኘት ይችላሉ። ዊች ለሚሰሩ ስራ በጣም ትልቅ እድል ነው የሚፈጥርላቸው በግሩፕ ሆነው መስራት የሚችሉበት። ከእኛ ጋርም ኮንታክት ማድረግ ይችላሉ። እኛም በተለያዩ ሶሻል ሚዲያዎች ላይ ክፍት ነን። የሚጠይቁ ጥያቄዎች መመለስ እንችላለን። ኔትወርክ መፍጠር እንችላለን። በሱ መገናኘት እንችላለን።

ቴሌ እንደዚህ አይነት ስራን ለመስራት በአቅምም ሆነ በፍላጎት ይፈቅድል ይመስልሃል ወይ? እኔም አንድ ነገር ልጨምርልን። ከቢል ጌትስ ጋር ልትፎካከር ነው። በቅርቡ እዚህ ከመጣችሁ በኋላ የሞባይል ባንኪንግ ላይ መስራት እንደሚፈልጉ ተናግረዋል ኢትዮጵያ ሄደው። ስለዚህ ተፎካካሪህን እና አጠቃላይ ደግሞ የቢዝነስ ስልትህን እስኪ ንስማው። ብዙ ጊዜ ምን አይነት እምነት አለ መሰለ፣ ራስን አሳንሶ የማየት ስሜት ውስጥ ከተገባ ምንም አይነት ስራ አይሰራም። እዚህ ከመጣሁ በኋላ አንድ የተረዳሁት ነገር ምንድን ነው፣ አቅመኛ ለመሆን እኛ በተፈጥሮ ባለ እውቀቶች ነን። እንደው ትንሽ አይናፋርነትና የይሉኝታ ባይነት ባህሪ ስላለን የምንሰራውን ነገር አውጥተን አንናገርም። ስንሰራም ደግሞ በራስ መተማመንና ከውስጥ በሚመነጭ እምነት የሚሰራ አይደለም ያ ችግር ካለ ምንም አይነት የሰራ ነው ነገር አያምርም። ምክንያቱም ቀጣይነቱን ለማረጋገጥ የሚያስችል ቀጣይ ጥረት ስለማይኖር፣ ቢልጌትስ ሲመጣ እንደውም ቲማችን ወዲያው ዲስካሽን ነው ያነሳው ይሄንን ኢሹ በተመለከተ እና እንዴት አድርጎ ከኛ ጋር አብሮ ሊሰራ ይችላል እንደውም ኮምፒቲቲቭ ከሆነማ ይሄንኑ ስርዓት ለአገልግሎት በሚመች መልኩ አጋዣችን ይሆናል ነው ወዲያው ታሳቢ ያደረግ ነው እንጂ ጥሎን ይሄዳል ምናምን የሚለው ታሳቢ አይደለም። ምክንያቱም ቲሙ ከዓለም አቀፍ ተመሳሳይ የሶፍትዌር ዴቨሎፕመንት የአገልግሎት አሰጣጥ ስነ ስርዓቶች ጋራ በደንብ ትውውቅ ያለው ቲም ነው። የኢትዮጵያ ኮሞዲቲ ኤክስቼንጅን የምታውቁት ከሆነ ዶክተር ሌኒ ገብረመድን ስታቋቁሙ እዛ ቲም ውስጥ ተሳታፊ የነበሩ አባላት አሉ። ኢሴክስን አሁን እንደ ፕላትፎርም እንደ አንድ አማራጭ ተደርጎ ለሌሎች የአፍሪካ ሀገሮችም ተምሳሌት ሆኖ ሊስፋፋ መንገድ ላይ ይገኛል እና ዶክተር እሌኒ ገብረ መድን እንደውም ከኢሲኤክስ ኃላፊነት ራሷን ገለል አድርጋ ሌሎች ስራዎች ይህንኑ ለማስፋፋት የሚያስችል ድርጅት አቋቁማ ለአፍሪካ ወደ አራት ነው ወደዛ አካባቢ የሚሆኑ ድርጅቶች ላይ ለመስራት እየሰራች ነው እና ከዛ አንጻር አይደለም ቢልጌት የአሜሪካ መንግስት ኢትዮጵያ ውስጥ ቢመጣ ራሱ መስራት የምንችለውን ነገር ከመስራት ወደኋላ አንልም። ምናልባት ተወዳዳሪ የሚሆኑን ከሆነ እሰየው፣ ተወዳድረን ለማሸነፍ እንሰራለን። ካልሆነ ግን ብዙ ጊዜ ንግድ ላይ የዚህ ጫፍ ላይ ጫፍ ላይ ቆሞ የመጎሻሸም አይነት ነገር አይሰራም። ተባብረን መስራት የምንችላቸው ነገሮች ላይ እንሰራለን። ከዛ በተረፈ አገሪቷን በደንብ የምናውቀው መቼስ ባለቤቱ ያላወቀውን የሀገሩን በሬ በሀገሩ ሰርዶም ይባላል ይባላል እና እንደዛ እንደዛ ስለሆነ እኛ የምንሰራውን ስራ በደንብ እናውቃለን። ለሀገሪቷም የተሻለ ሞዴል የሚሆን አይነት ሲስተምም አዘጋጅተን ብለን አዘጋጅተናል ብለን እናምናለን። መፍት ችግሩንም አያውቁትም። ገና ችግሩን አጥንቶ ነው መፍትሄ ሊያመጣ የሚሞክረው። ቢልጌትም እኛ ችግሩን ኦልሬዲ እናውቀዋለን መፍትሄም አበጅተን ወደ ስራ ውስጥ ልንገባ ነው እና ሲመጣም ያው ሞስት ፕሮባብሊ እንጎብኛችሁ ማለታቸው አይቀርም ብዬ አስባለሁ። አፍሪካ ያንግ ፖፑሌሽን ነው ያላት፣ ከ600 ሚሊዮን በላይ ያንግ ጄኔሬሽን ወይም ዩዝ የሚባለው ኤጅ ካታጎሪ አፍሪካ ውስጥ አለ። ስለዚህ ይህንን ኦፖርቹኒቲ እንጠቀም፣ እንደ ቻሌንጅ አትዩት ነው። ከዛ ውጪ እኔም በግሌ ፕሬዚዳንት ኦባማን የመጨበጥ እድል ስላገኘው መደሰቴን ሳልገልጽ አላልፈ ከአፍሪካ ችግሮቹ አንዱ ትልቁ ችግር ምንድን ነው? የራሷን ችግር፣ የራሷን ታሪክ፣ የራሷን ያላትን ማንነቷን የሚናገርላት የራሷ የሆነ ሰው አለመኖሩ ነው። ለዛም ነው ሶስተኛ ወገን ደግሞ ሁልጊዜ መቶ በአንተ ጫማ ውስጥ ሳይገባ ከውጭ ሆኖ የሚያየውን ነገር ሲያወራ ሁልጊዜ ታሪኩ የተሳሳተ ነው የሚሆነው። ያንድን ከመቅረፈ አንጻር አፍሪካ ራሷን የራሷን ታሪክ በራሷ ተናጋሪዎች ልትናገር ይገባታል። የፕሬዚዳንቱን ንግግር ሲጀመር በቀጥታ ወደዛ ነበር የሄደው፣ ምክንያቱም በማንነታችንን ታሪካችንን በመናገር ውስጥ ለጥያቄዎቻችን መልስም የማግኘት ነገር ይመጣል። ለማናቃቸው ነገሮችም የማያውቅም ሰው ካለ እንዲያቅ ይደረጋል። ለዛ ደግሞ ላለን ችግሮች በጠቅላላ መፍትሄውም ከእኛ ውስጥ ነው መውጣት ያለበት። የዚህ ፌሎሺፕ ታላቅነት አንዱ አፍሪካ ላለፉት ብዙ ዓመታት ከተለየው ዓለም ከሌላው ዓለም በእርዳታ መልክ በተለያዩ የኤድ መልኮች ገንዘቦችን ስትቀበል ቆይታለች። ነገር ግን ችግሮቿ ወደ ባሰ ደረጃ ደረሱ እንጂ ጨርሰው ሊሄዱ አልቻሉ። ያ ደግሞ ሊቀረፍ ካስፈለገ ግዴታ አፍሪካውያን ራሳቸው ችግሮቻቸውን ሊጋፈጡ ይገባል በሚል ነው ይሄ ፕሮግራም የተጀመረው። አሳን መስጠት ሳይሆን አሳ ማጥመድን ማስተማር ከሚለው የተነሳ ይመስለኛል። ግቡንም እየመታ ነው ያለው። ምክንያቱም ብዙዎች ከኛ በፊት የነበሩትን ፌሎች እንዳየዋቸው ከሆነ አገር ቤት ተመልሰው ለኮሚኒቲ ለህብረተሰቡ የሚያስፈልገውን መፍትሄ እየሰጡ ይገኛሉ። በአጭሩ የፕሬዚዳንቱ ንግግር ቃልም ከማስገባት አንተም በሚመለከተው በኩል እሱን ነው የምታሰቡ እሱን አይቻለ I always እኔ ሁሌም ለወጣቶች የምለው ለምትሰሩት እንጂ መሆን ለምትፈልጉት አትጨነቁ ነው። እነዚህ ሁለት የተለያዩ ነገሮች ናቸው። The most successful business people I know, they don't start off saying, I want to be rich. What they say is, I want to invent the personal computer. <laughs> እንዴት ልፍጠር ብለው ያሰቡ ናቸው። አንድ ቃል ላንሳላቸው። አንድ ሰው በሚኖርበት ወይም በምትኖርበት ቦታ በጣም ትልቅ ለውጥ ማምጣት ይችላል፣ ትችላለች። የፕሬዚዳንት ኦባማ ንግግር ነው። የእናንተ ምላሽ? ከዚህ ንግግር በፊትም እኔ አገር ወይም ደግሞ ድርጅት ወይም በግሩፕ ያሉ ሰዎች በአንድ ጊዜ አይቀየሩም። ለውጥ የሚመጣው በግለሰብ ደረጃ ነው። ያን ለውጥ የሚፈጥረው በግለሰብ ደረጃ ያለ ሰው ነውና ዓለም ላይ የመጡ የቴክኖሎጂውም ትልልቅ ለውጦች የምትላቸው በግለሰብ ደረጃ ተጀምረው ከዛ በኋላ እየሰፉ እያደጉ የመጡ ነገሮች ናቸው። እኔ ኢትዮጵያ ውስጥ የምሰራው ሜካናይዜሽን ላይ ትንንሽ መሬት ያላቸው ገበሬዎች ላይ ነው። ኢትዮጵያ 85% ገጠር የሚኖር ህብረተሰብ ስላላት እኔ በምሰራው ስራ 85% በአንድ የመቀየር አልችልም ወይም ደግሞ ለገበያ ብዬ የመረጥኩትን አካባቢ በአንዴ መቀየር አልችልም። አንድ ሰፈር ያሉ በአንዴ ብዙ ሰዎችን እንኳን መቀየር አልችልም። ስለዚህ ፎከስ ዳርጌ ምናልባት በምችለው በአቅሜ አንድ ሰው ሁለት ሰው የምለውጥ ከሆነ የተለወጡት ሰዎች ብዙ ኦፖርቹኒቲ ለሌላ ሰው ይከፍታሉ። ስለዚህ አንድ ሰውን መለወጥ አንድ ሰው አንድ ሰውን ላይ ለውጥ ሊፈጥር ይችላል። አንድ ሰው በሂደት ብዙ ሰዎች ላይ ሊፈጥር ይችላል። ስለዚህ ይሄ ለእኛ ጥሩ ትምህርት ነው። ከምናውቀውም አንጻር እንደ ቫሊዴሽንም ደግሞ ማረጋገጫ ጥሩ ንግግር ሆኖ አግኝቼዋለሁ። አብርሃም እና ግሩምን ነበር በመጨረሻ ያደመጣችሁት። ማስተናገዳችሁ ዲጄ ፋትሱ ነበርኩ። እንግዲህ ፕሮግራም ሊያልቅ የተወሰነ በጣም ጥቂት ደቂቃዎች ነው የቀሩት ሞክቢልና ሞክቢል ረድቶኛል። ጀስትን ደግሞ በሳውንዱ በኩል አግዞኛል። ነበርኩኝ በማስከተል ማስደመጣቸው ኒው ዴ የተሰኘ ሙዚቃ ሰርተዋል እና ከእነሱ እንግዲህ ልጆቹ ጋር ኢንተርቪው ያደረግ ነው። እኔ እና ሄኖክ እናስደምጣለን። ደህና ሁኑ። እናመሰግናለን። ዋላ ስሜ ሲልቨስተር ኔሬ ነው። ናይጄሪያዊ ነኝ። በያሊ ተመርጠን ታዲያ ወደዚህ ወደ ዩናይትድ ስቴትስ በመጣም በሳምንቱ ተባብረን ፕሬዚዳንት ኦባማን ስናገኝ አንድ ሙዚቃ እንስራ ተባባልን። በአንድ ወር ጊዜ ውስጥ ከሌሎች ሰዎች ጋር ከዩናይትድ ስቴትስም ከሌሎች አፍሪካውያንም ጋር ተባብረን ይህ ሙዚቃ ሰራል።

I'm Sophie. I'm from Madagascar. Hey. hey. Hey. This is our legacy. <laughs> History. <laughs> now we on the way up. Way up. Yeah. It's time yeah. to make up. Right path. just to keep down. walking. just keep walking power standing ovation, Body strategy, power Brand